ስፖርት ጥናሽ ጥልኝ አድማጮች እንደምናምችታችኋል፣ አንጋፋው የቅዱስ ጊዮርጊስ ስፖርት ማህበር ትናንት ማከናወነው ጠቅላላ ጉባኤ ወደ ሼር ኩባንያ ተቀይሮ ገሚሱ ድርሻ ለቡድኑ ደጋፊዎች የቀረው ደግሞ ለባለሀብቶች ሀብቶች ሊሸጥ መታቀዱ ተገልጧል። 244 ሚሊዮን ብር የሚጠጋ የኩባንያው ድርሻ ወይንም አክሲዮን ለመጀመሪያ ጊዜ ለሕዝብ ግብይት ክፍት ይሆናል ተብሏል። በጉባኤው ላይ ተገኝቶ ከነበረ የስፖርት ጋዜጠኛና ተንታኝ ጋር የተደረገ ቃለመጠይቅ ይኖረናል። የሳውዲ አረቢያው አልጋውራሽ ልዑል በእንግሊዝ ፕሪምየር ሊግ ማንቸስተር ዩናይትድን ሊገዙት ነው የሚል ዘገባ በርካታ የቡድኑ ደጋፊዎችን አስቆጥቷል። ንጉሳዊው ቤተሰብ ዜናውን አስተባብሏል። በቡድኑ ላይ ግን ዓይኑን መጣሉ ታውቋል። አብራችሁን ቆዩም። አንድ ምዕተ ዓመት ለመድፈን ሩብ ምዕተ ዓመት የቀረው አንጋፋው ቅዱስ ጊዮርጊስ የስፖርት ማህበር እሑድ የካቲት 10 ቀን 2011 ዓ ም ጠቅላላ ጉባኤውን በአዲስ አበባ ሚሊኒየም አዳራሽ ማከናወኑ ተዘግቧል። ቅዱስ ጊዮርጊስ በጠቅላላ ጉባኤው ለአክሲዮን ሽያጭ ሊቀርብ መሆኑን የማሻሻጥ ስራ ጥናቱን ባቀረበው ኩባንያ ተገልጧል። ጉባኤውን የታደመው የስፖርት ተንታኝና ጋዜጠኛ ኦምና ታደለ በጉባኤው የተነሱ ሀሳቦችን በማብራራት ይጀምራል። ማህበር እሑድ ዕለት አብዛኞቹ የማህበሩ አባላት እና ደጋፊዎች የጠቅላላ ጉባኤን አካሂዷል። በጠቅላላ ጉባኤ ላይ የክለቡ የቦርድ ፕሬዚደንት አቶ አብነት ገብረ መስቀል ክለቡን ያለፈውን ዓመት አፈጣጠም ሪፖርት አቅርበዋል። እንዲሁም ሌሎች የኦዲት ሪፖርቶችና የተለያዩ ውይይቶችም በደጋፊዎች እና በክለብ ቦርድ መካከል ተካሂዶ ነበር። በመጨረሻም ስለ አክሲዮን ልኩ ሊሄድ እንደሚችል እና ስለ ክለቡ ቀጣይ ህልውና ጉዳይ ውይይቶች ተደርገው ነው እንግዲህ ምናልባትም ለየት የሚያደርገውና አዲስ የሆነው ነገር ቡድኑን ወደ ግብይት ማምጣቱ ነው። ትንሽ ለየት የሚያደርገው ማለት የቡድኑን በአክሲዮን ለተለያዩ ሰዎች ለደጋፊዎችና ለሌሎች መዋለ ንዋይ አፍሳሾች የመሸጥ ሁኔታ ነው። እንግዲህ ይሄ ትንሽ ለየት ያለ ነው። ምንድን ነው የተባለው? አው ክለቡ ባለፈው ዓመት ላይ ባደረጉ ጠቅላላ ጉባኤ ትንሽ የህልና ጉዳይ አሳሳቢ ደረጃ ላይ ደርሷል የሚሉ ወገኖች መበራከታቸውን ተከትሎ ነው። እንግዲህ ክለቡ የራሱ የሆነ ቀጣይ የሰስተይናቢሊቲ ጥያቄ እንዳይነሳበት ሊያደርግ የሚችል ቢዝነስ መክፈት አለበት የሚሉ ሀሳቦች በመነሳታቸው የኤርፓክስ አድቫይዘርስ በሚባል አንድ የፋይናንሺያል አማካሪ ተቋም ጋር ውይቶች ተደርገው ክለቡ አክሲዮን እንዴት መሸጥ እንደሚችል እና የአክሲዮን ማህበር እንዴት ማቋቋም እንደሚችል ጥናቶች ሲያደርግ ቆይቷል። በዚህም ጥናት ላይ እንግዲህ ተመሰተው የፌርፋክስ አድቫይዘርስ ክለቡ በምን መልኩ ይህንን የአክሲዮን ማህበር ማቋቋም አለበት የሚለውን የመጨረሻ የጥናታቸውን ግኝት ትናንትና ለ የክለቡ ጠቅላላ ጉባኤ አቅርበው ነበር። በዚህም የቦርድ አባላት እና እንዲሁም የክለቡ የስፖርት ማህበሩ አባላት በመስማማታቸው ይህ የአክሲዮን ሽያጭ እንግዲህ መጋቢት ይጀምራል ተብሏል። ያው የቅዱስ ጊዮርጊስ ስፖርት ማህበር አሁን ባለበት ይዞታ ይቀጥላል። የሚቋቋመው አሁን ላይ ስያሜ ያልተሰጠው ግን ትናንትና ለምሳሌ ያህል ተብሎ የሴንጆርስ ካፒታል ሼር ካምፓኒ የተባለ በእርግጥ አሁን ላይ ስያሜው ገና ነው። በኢትዮጵያ ያው ንግድ ፍቃድ ውስጥ የወጣ ነው እንግዲህ ስያሜ ልናውቅ እንችለው። ነገር ግን የቅዱስ ጊዮርጊስ ስፖርት ማህበር ባለበት ቀጥሎ የ አክሲዮን ማህበር ይቋቋማል ማለት ነው። በተለየ ስያሜ ይህ አክሲዮን ማህበር ደግሞ ከሀምሳ እና ከሀምሳ በላይ የሚሆነውን የአክሲዮን ድርሻ ሚይዙት የክለቡ ደጋፊዎች ናቸው። ይህም ማለት የስፖርት ማህበሩ አሁን ባለው ቋሚ ሀብት ዘጠና አራት ሚሊዮን ብር ሀብት አለው እንዲሁም ከደጋፊዎች የሚገኝ ቀሪ ሰላሳ ሚሊዮን ብር ተደማምሮ ወደ መቶ ሀያ አራት ሚሊዮን ብር ለማሰባሰብ ይቻላል ማለት ነው። ቀጣይ ደግሞ ከውጭ ካሉ ኢንቨስተሮችና እንዲሁም በዚሁ በሚቋቋመው የአክሲዮን ማህበር ላይ ድርሻ ማግኘት የሚፈልጉ ድርጅቶች ወደ መቶ ሀያ ሚሊዮን ብር ድርሻ ይሸጠላቸዋል ማለት ነው። በአጠቃላይ በሁለት መቶ አርባ አራት ሚሊዮን ብር ካፒታል ነው እንግዲህ ይ አዲሱ የ ቅዱስ ጊዮርጊስ ስፖርት ማህበር የሚቋቋመው የአክሲዮን ማህበር ማለት ነው። ይህ ማህበር ደግሞ የተለያዩ ቢዝነሶች ላይ የሚሳተፍ ይሆናል። እነዛ ቢዝነሶች እንግዲህ ከሚያመጡት መቶ ትርፍ ክለቡን ለማስቀጠል ያስችላል ማለት ነው። እንግዲህ ያለው ሂደት የአክሲዮን ማህበር የመጀመሪያዎቹ አስር ዓመታት ላይ ለአክሲዮን ባለድርሻዎቹ በዚህ የዲቪደንድ አይከፍልም። ምክንያቱም ክለቡ እና የአክሲዮን ማህበሩ ያሉበት ወረዳዎች እና ክለቡ ደግሞ አሁን አሁን ላይ የሚያስባቸው ስቴዲየም ያሉ ጉዳዮች አሉ። ስቴዲየም መገንባት፣ እነሱን ጉዳዮች እስኪያጠናቅቅ ድረስ ባለ ድርሻዎቹ ምንም አይነት ድብርን ለመጫዎቹ አስር ዓመታት የሚያገኙ አይሆንም ማለት ነው። አያገኙም ተብሎ ተነግሯል ማለት ነው በስብሰባው ልክ ነው ያው ጠናቱ ላይ እንግዲህ አስራ ለአስር ዓመታት ይላል አቶ ዘመን ምዛት ከፌርፋክስ አድቫይዘሪ ሲናገሩ። ግን ያው ከዛም ባነሰ ጊዜያት ውስጥ ዕዳዎችን እንዲሁም የተለያዩ ጉዳዮችን መፈጸም ከተቻለ እና የሚቋቋሙት ጊዜያት ደግሞ የራሳቸውን ትርፍ ማግኘት የሚችሉ ከሆነበት ፍጥነት ከአስር አመት ባነሰ ጊዜ ግብር ሊከፍል ይችላሉ። ሆኖም ግን እንደ ጥናቱ ይዘት ከሆነ ግን አሁን ላይ በአስር አመታት ባለድርሻዎች ግብርን መጠበቅ የለባቸውም ተብሏል። እንግዲህ ጥናቱን ያካሄዱት የፌርፋክስ አማካሪን አቶ ዘመዲነ ንጋቱ በማህበራዊ መገናኛ የትዊተር ገጻቸው ላይ በእንግሊዝኛ ቋንቋ ያሰፈሩትም ከዚህ ጋር የሚገናኝ ነው። ሁለት መቶ አርባ አራት ሚሊየን ወደ አስር ሚሊዮን የአሜሪካ ዶላር አካባቢ አካባቢ የሚገመት ማለት ነው። የኩባንያ ድርሻ ወይም አክሲዮን ለመጀመሪያ ጊዜ ለህዝብ ግብይት ክፍት እንደሚደረግ አይፒዮ ነው የሚባለው በእንግሊዝኛ ምጻሩ፣ ኢኒሺያል ፐብሊክ ኦፈሪንግ ያ እንደሚደረግ ጠቅሰው ጽፏል። የተለያዩ ሰዎች የሰጡትንም አስተያየት እንደተመለከትነው ከሆነ የስቶክ ማርኬት ሳይኖር እንዴት ተጀመረ ይሄ ነገር የሚል ነገር ተነስቶ ነበር። እንዲህ አይነት ጥያቄ በውይይቱ ወቅት ወይም ሀሳቡ ሲቀርብ የተነሳ ነበር እዛ እውነት ለመናገር በውይይቶች ወት ላይ የተነሳው ለኦዲት ሪፖርትና በአጠቃላይ ስለ ክለቡ ስላለበት ሁኔታ፣ ስለ ማሊያ ሽያጭ እንዲሁም ሜዳ ላይ ክለቡ እያስመዘገበ ስላለው ውጤት ነው እንጂ ስለ አክሲዮን ድርሻና ስለ አክሲዮኑ እንዲሁም ስለሚቋቋሚ የአክሲዮን ማህበሩ ወይም ድርጅቱ ምንም የተነሳ ሀሳብ የለም። እንዲሁም አብዛኛው ደጋፊ በጭብጨባ ነበር ውሳኔ እንደተቀበለ የተገለጠው። ስለዚህ የተለያዩ ቴክኒካል ጉዳዮች ውስጥ የነሱበት ነው። እንግዲህ ለውሳኔ የሚያለፈው ውሳኔውን ቶሎ የጠበቀው ስለ አክሲዮን ማህበሩ እንዴት ይሁን የሚሉት ጉዳዮች፣ እንዲሁም አንዳንድ ደጋፊዎች የሚያነሳቸው ጥያቄዎች አልተመለከት ነው። በአክሲዮን ማህበሩ ጉዳዮ የእግር ኳስ ተንታኝ ኦምና ታደለ የቅዱስ ጊዮርጊስ ስፖርት ማህበር ባካሄደው አጠቃላይ ጉባኤ ላይ ተገኝተህ ትላንት የተመለከትከውን ወይም የሚያዳምጥከውን ስላካፈልከን በ ዲብሊዩ የስፖርት አድማጮች ስም ከልብ አመሰግናለሁ። እግዚአብሔር ስጥልኝ። አመሰግናለሁ። ለሕዝብ ክፍት የሆኑ ኩባንያዎች ድርሻዎች መገበያያ ስፍራ ማለትም ስቶክ ማርኬት በሌለበት የቅዱስ ጊዮርጊስ ስፖርት ማህበር ድርሻው ወይንም አክሲዮኑ ለመጀመሪያ ጊዜ ለሕዝብ ግብይት ክፍት ይደረጋል መባሉ ማነጋገር ይዟል። ከሽያጭ ጋር በተያያዘ ሌላ ዜና በእንግሊዝ ፕሪምየር ሊግ ተሳታፊው ማንቸስተር ዩናይትድን የሳውዲ አረቢያው አልጋውራሽ ልዑል መሐመድ ቢን ሳልማን ሊገዙት ነው መባሉ በርካታ የቡድኑ ደጋፊዎችን አስቆጥቷል። በብሪታንያ የሚታተመው እለታዊ ጋዜጣ ዘሰን በሳምንቱ መጨረሻ ላይ ይዞት የወጣው ዜና አልጋውራሹ ማንቸስተር ዩናይትድን በአራት ቢሊዮን ዶላር ሊገዙት እንደሆነ የሚገልጥ ነው። የሳውዲ አረቢያ ንጉሳዊ ቤተሰብ አልጋውራሹ ኒውዮርክ ውስጥ ዩናይትድ ተብሎ የተመዘገበው የቡድኑ ድርሻን ሊገዙት መቃረባቸውን አስነብቧል። ሆኖም የሳውዲ አረቢያ የመገናኛ አውታር ሚኒስትር ቱርኪ አልሻባና በትዊተር የማኅበራዊ መገናኛ አውታራቸው ላይ ዜናውን አስተባብሏል። አልጋውራሽ ልዑል መሐመድ ቢን ሳልማን ማንቸስተር ዩናይትድን ሊገዙት ነው የሚለው ዘገባ ፍጹም ሐሰት ነው ሲሉ ጽፏል። እንዲያም ሆኖ ግን ከንጉሳዊው ቤተሰብ ሀብት ማንቸስተር ላይ በደጋፊነት ፈሰስ ለማድረግ ንግግር መጀመሩን አልሸሸጉም። በርካታ የማንቸስተር ዩናይትድ ደጋፊዎች የሳውዲ አረቢያው አል ጋውራሽ ቡድኑን የሚገዙ ከሆነ ከሚወዱት ቡድን እንደሚነጠሉ ሲዝቱ ነበር። አልጋውራሹ ቱርክ ኢስታንቡል ከተማ በሚገኘው የሳውዲ አረቢያ ቆንስላ በአሰቃቂ ሁኔታ ሕይወቱን ባጣው የሳውዲ አረቢያው ጋዜጠኛ ጀማል ሀሾግጂ ግድያ ጋር በተያያዘ እጃቸው አለበት በሚል ስማቸው ይነሳል። ማንቸስተር ዩናይትድ የፊታችን እሁድ በፕሪምየር ሊጉ ከሊቨርፑል ጋር 27ተኛ ግጥሚያውን ያከናውናል። አርሰናልና ሳውስሃምተን በተመሳሳይ ቀን ግጥሚያቸውን ያደርጋሉ። ቸልሲ ለኤፍ ኤ ካፕ ግጥሚያ ዛሬ ከማንቸስተር ዩናይትድ ጋር ቀጠሮ ስላለው በሳምንቱ መጨረሻ ከብራይተን ጋር ሊያደርግ የነበረው ግጥሚያ ለሌላ ጊዜ ተላልፏል። በሻምፒዮንስ ሊጉ ፍልሚያ ደግሞ ነገ ማታ የጀርመኑ ባየር ሚንሽን የእንግሊዙ ሊቨርፑልን ይገጥማል። የስፔኑ ባርሴሎናም ከፈረንሳዩ ሊዮን ጋር የሚፋለመው በተመሳሳይ ሰዓት ነው። ከነገ በስቲያ የጣሊያኑ ጁቬንቱስ ከስፔኑ አትሌቲኮ ማድሪድ እንዲሁም የእንግሊዙ ማንቸስተር ሲቲ ከጀርመኑ ሻልክ ጋር ይጋጠማሉ። በሌላ የስፖርት ዜና እንደ ጎርጎሪዎስ አቆጣጠር ከ1934 ዓ ም አንስቶ ከእንግሊዝ ማንቸስተር ሲቲ ከተማ የስፖርት ቁሳቁሶችን በማምረት የሚታወቀው አምብሮ ኩባንያ ከኢትዮጵያ እግር ኳስ ፌዴሬሽን ጋር የአራት ዓመት ውል መፈጸሙን ገልጧል። ኩባንያው ትናንት በማኅበራዊ መገናኛ አውታሩ ባወጣው መረጃ ከፌዴሬሽኑ ጋር የአራት ዓመት አዲስ ትብብር ማድረጉን ገልጦ መደሰቱን ጠቅሷል። አምብሮ ጽሑፉን ይፋ ባወጣበት ወቅት ባህር ዳር ከተማ እንደነበር ያሳያል። የ19 ዓመቱ ኢትዮጵያዊ አትሌት ሳሙኤል ተፈራ በሳምንቱ ማሳረጊያ ላይ በበርሚንግሃም የ1500 ሜትር የቤት ውስጥ የሩጫ ውድድር ለ22 ዓመታት ተይዞ የቆየውን ክብረ ወሰን መስበሩ ዓለምን አስደምሟል። በውድድሩ የመጨረሻ ሰኮንዶች ኢትዮጵያዊ ተፎካካሪው ዮሚፍ ቀጀልቻን በመቅደም ነው ለድል የበቃው። ክብረ ወሰኑ ለሁለት አስርተ ዓመታት ተይዞ የቆየው በሞሮኳዊው ሂሻም ኤልጎሩዥ ነበር። አድማጮች የስፖርት ጥንቅራችን በዙ ይደመደማል። ማንተጋፍቶት ስለሽነኝ መልካም ጊዜ ጤና ይስጥልኝ።